ለዚህ ሽልማት ያበቃኝ የራሴ የግሌ ስራ ብቻ ሳይሆን የሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረግኩት። እዚህ በዩናይት ስቴትስ ተዋሪ ትውልድ ኢትዮጵያዊ አሜሪካዊ ናቸው። ለእድሜ ልክ የማህበረሰብ አስተዋጽኦዋቸው በያሰሞን ነው ለክብርና ከፍ ላለው ቅና የበቁት አቶ አክሊሉ ደምሴ ይባላሉ። አቶ አክሊሉ ለረዥም ዓመታት የሚታወቁት የሲድ ወይንም የማህበረ ጊራን ዘረ ኢትዮጵያ የሽልማት ድርጅት አንዱ መስራችና ረዥም ጊዜ በዋና ጸሐፊነት አገልግለዋል። ዛሬ ለየት ባለ ሁኔታ ነው ወዲ ወደ ስቱዲያችን የመጡት። እድሜ ልኩን ያበረከቱት የበጎ አድራጎት የማህበረሰብ አስተዋጽኦ ለከፍተኛ ሽልማት ታብቅቶታል። በቅድሚያ እንኳን ደስ ያሉ እንኳንም ወደ ስቱዲያችን ብቅ አሉ። በጣም አመሰግናለሁ ስለተጋበዙ። አቶ አክሊሉ ድርጅታችሁ ቀደም ብዬ ያስተዋወቅኩት ማህበረ ግዩራን ዘረ ኢትዮጵያ በሰሩት ታላላቅ ስራ ኢትዮጵያውያንን ለክብር ለሽልማት ማብቃት ነበር ስራው። ዛሬ ግን በተራው እርስዎ ነት ለሽልማት ለክብር በቅተው ያገኘ ነዎት። እስኪ ስለ ሽልማቱ ስለ ክብር እውቅናው ምንነት በአጭሩ ይግለጹልን። አዎ እኔም እንዳንተው ሽልማቱ ሊሰጠኝ ደብዳቤ ሲጸፍልኝ፣ ይሄ ደግሞ ሽልማት እኔ አሜሪካ ከመጣው ነጮች አቆጣጠር ከሰባ ጀምሮ ያደረጉትን ነገር ሁሉ አይተ ስለሆነ ያከብሩኝ የፈለጉት በጣምም ደስ አለኝ። ደግሞም በጣም አስደንግጦኝ ነበር ምክንያቱም እንደዚህ አይነት ትልቅ ሽልማት ተሸልሜ ስለማላውቅ። ከዛም በፊት ልክነ በሲድ በኩል ነው ብዙ ጊዜ የምታወቀው። በአስራ ዘጠኝ ዘጠና ሶስት ነው የተቋቋመው። ከዚያ በፊት በሰማኒያዎቹ ዩኒሊክ ሆል ፋውንዴሽን የሚባል በክሊቭላንድ ውስጥ የነበረ እዛ ተቋም ውስጥ ካፈል ነበር። በክሊቭላንድ አካባቢ የኮሚኒቲያችን ፕሬዚዳንትኛ ያገልግያለሁ። ሌሎች ሌሎች በኋላ ጊዜ እንነጋገራለን አሉ፣ ግን ይሄ ትልቅ ነው የምለው። በተጨማሪም አዲስ ስም ስለሰጠኝ ና ልክ በእንግሊዝ ሀገር ናይት እንደሚሆኑት በሰሎሞኒክ ንግሳዊያን ስርዓት ስርዓት የመጣና ትልቁንና ዋናውን ሽልማት ደግሞ ይሄ የክራውን ካውንስል ኢትዮጵያን ክብር፣ ኢትዮጵያን ጦርነት የሚያንጸባርቅ ስለሆነ ኢትዮጵያን በጥሩ የሚያነሳ ማንኛውም ኦርጋናይዜሽን ለእኔ ጥሩ ሆኖ ስለሚታየኝ በደስታ ተቀብዬዋለሁ። መልካም። እንዳሉት ለየት ያለ እውቅና ነው ያገኘው። በሽልማቱ ስነ ስርዓት ላይ በሽልማት የበኩበት ስራ እንደተዘረዘረው በበርካታ የበጎ አድራጎት ስራዎች ውስጥ ተሳትፈዋል። አሁን መጨረሻ ከጠቀሱት እንነሳና የሚኖሩበት ክፍለ ግዛት ውስጥ የኢትዮጵያውያን የባህል ቤት እንበለው ካልቸራል ጋርደን የሚል በቅርቡ አስተዋውቃችኋል። ኋላ ላይ ከመጡትና በጣም ጥቂት ቁጥር ካላቸው ነገር ግን ለትልቅ ስኬት ከበቁ ማህበረሰቦች አንዱ መሆን ይችላቸዋል። ኢትዮጵያውያን በዛ አካባቢ ጥቂት ነው ቁጥራችሁ። እስኪ ንገሩም ከሱ ጀምሮ ዋና ዋና የሚሏቸውን ስራዎችን መልከት እናደርጋለን። አዎ መቼም ለዚህ ሽልማት ያበቃኝ የራሴ የግሌ ስራ ብቻ ሳይሆን ከሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረግኩት። በራሴ አረኩ ብዬ እንኳን ለመኩራት የሚችለው አሜሪካኖቹ አቆጣጠር ገና በ1970 ወደ አሜሪካ ስመጣ የሴቶች ማህበር ግብዣ ጋብዘውኝ ሃይ ስኩል ነበር የመጣዋት በአሜሪካን ፊልድ ሰርቪስ እና ትምህርት ቤት የመማር እድል አግኝቻ ሃይ ስኩል ስማር እነዚህ ሴቶች ጋበዙኝ። ና ግብዣ በኋላ ምን እናድርግል ሲሉኝ ትምህርት ቤት ውስጥ እያንዳንዱ ልጅ አዳዲስ መጽሐፍ እና እያንዳንዱ ልጅ የራሱ መጽሐፍ አለው። እኛ ኢትዮጵያ ስንማር አንድ መጽሐፍ ለሁለት ለሶስት ነበር የምንካፈለው። ና በዛን ጊዜ የፊዚክስ፣ የኬሚስትሪ፣ የማቴማቲክስ እና እንግሊዘኛ መጽሐፍ ለእኔ ሃይ ስኩል ብትሉኩልኝ ነው ደስ የሚለኝ በማለት ሁለት አመት ሶስት አመት የሞላቸውን እኛ በዛን ጊዜ አዲስ የምንላቸው መጽሐፎች ሴቶቹ ክለብ አንድ ላይ አድርገው በዛን ጊዜ የሚኒሊክ ዳይሬክተር አቶ አግደው ረዴ በኋላ ዶክተር አግደው ረዴ የተባለው አሁን አልፈዋል ከእሳቸው ጋር ተነጋግረው በሃይ ስኩል ደረጃ ለሚኒሊክ ብዙ መጽሐፍት ትምህርት ቤቱ ደግሞ በሺ ዘጠኝ መቶ ስልሳ ዘጠኝ የስቱደንት ካውንስል ፕሬዚዳንት ስለነበርኩኝ ከዳይሬክተሮችም ከአስተማሪዎችም ብዙ ግንኙነት ስለነበረኝ በቀላሉ እነዚህ መጽሐፎች ሊላኩት ላሉ አጋጣሚ ተጠቅሞ ኪዋናስ ክለብ የሚባል ሌላ እንደ ሮታሪ ክለብ አይነት የሆነ ባ ውስጥ ያለ ይህንን ሰምቶ ኦፕቲሚስት ክሪድ የሚባል አንድ ፕላክ ሰጠኝ። ይህ እንግዲህ የዛሬ ሀምሳ አመት ገደማ መሆኑ ነው። ከዛ በኋላ እንደነገርኩ ክሊቭላንድ አካባቢ የሚመጡ አንዳንድ ኢትዮጵያውያን ብዙ ሰው አልነበረም። እንዲያውም በ1972 እኔ ብቻ ነበሩ ክሊቭላንድ። ከዛ ባለቤቴ መጣች በ73። ከዛ አንዳንድ ኢትዮጵያ ሲመጡ እየተቀበልን ሀገር ያለማመድን። ከዛም ይሄ ሚኒሊክ ፋውንዴሽን የሚባለው ሲቋቋም የቦርድ አባል በመሆን አሁን የሱ ቫይስ ፕሬዚዳንት ነኝ። አንዳንድ ኢትዮጵያያኖች እየረዳን ምን እንደሚያደርጉ ምክር እየሰጠን ስለ ትምህርታቸውን በዛ ቀጠልን። ከዛ በኋላ ደርግ መጥቶ አገሩ ስለተለወጠ ብዙ ችግሮች ነበሩ። የኢሚግሬሽን ችግር ያላቸውን ምን አይነት ኢንፎርሜሽን እንዳለ እየሰጠን ለኮሚኒቲ እያደግን ሄድን። እንግዲህ እዛ በዛ እያልን በሰማኒዎች ደግሞ ራቡ መጣ። በአካባቢ ያሉትን በተለየ ጥቁሮች ቤተ ክርስቲያኖችን እየጎበኘን አንድ አስር የምንሆነው በየቦታው እየሄድን ንግግር እያደረግን ኦክስፋም አሜሪካ እስከ 300000 ዶላር ድረስ ስበመካባ የሚገኙ ህዝብ ለኢትዮጵያ ለረቡ ጊዜ ኮንትሪቢሽን ሰጡ። ከዛም በዛን ጊዜ ሚኒስትር የነበሩ አቶ ሰለሞን ደሬሳ የሚባሉ ሺካጎ መጥተዋል የሚባልን ሰምተን እናናግራቸው፣ አንዳንድ ቄሶች እና ዶክተሮች፣ ሶስት ዶክተሮች፣ ሶስት ቄሶች ወደ ኢትዮጵያ እንዲሄዱ ከክሊቭላንድ አድርገን እኚህ አቶ ሰለሞን ደሬሳ እዚህ ሆነው አዜብ የምትባል ሴክሬታሪ አለች በእሷ በኩል ሁሉን ነገር ያልቃል ብለው እነዛን ሰዎች ሰደድ ናቸው። ከዛ ሲመለሱ ኢትዮጵያ ያላቸው ፍቅር እየጠነከረ ይሄዳልና ምን እናርግ ሲሉ በዚህ በዚህ አይነት ጊዜ እየተዋለደ ብዙ ነገሮች እየሰራን ሄድን። ከዛም ብዙ ነገሮች አለ ናቸው። ኢንተርናሽናል ኮሚኒቲ ካውንስል የሚባል አንድ መቶ ሀያ አንድ ሀገሮች የሚያጠቃል አሁንም ድረስ ያለ በአሜሪካኖች የተዘጋጀ ኦርጋናይዜሽን ነበር። እዛም ላይ ኤግዜኪቲቭ ቦርድ ሜምበር ሆኜ ታገለግል እሱና ሲድ ተቀራራቢ ጊዜ ነው የተፈጠሩት። ያኛውም ሀያ ስምንት ሀያ ዘጠኝ አመት ይሆነዋል አሁን። እንዳውም ከሌላ ግሩፕ ጋር ጆይን አድርጎ አይሲሲ ዊን ተብሎ ኢንተርናሽናል ኮሚኒቲ ካውንስል ወርልድ ኢንተርናሽናል ኔትወርክ የሚል ነው። የእሱም ቫይስ ፕሬዝዳንት ነኝ። አሁንም ከእነሱ ጋር ደግሞ ሆነን በተለይ ከሴፕቴምበር ኢለቨን በኋላ ባለው የውጭ ሀገር ሰዎች ማንን ማን እንደመሆኑ ህዝቡ ስለማያውቅ እያንዳንዱን ሀገር አምባሳደሮች እያስመጣን ወደ ክሊቭላንድ በየወሩ ለሁለት ለሶስት ቀን ሊቦን እያንዳንዱ ሀገር እንዲያውቅ አደረገናል። በዛ አጋጣሚ ኢትዮጵያ አምባሳደር በዛን ጊዜ የነበረው አቶ ካሳሁን ነበር። እሱን ጋብዘን ክሊቭላንድ ክሊኒክ ከቴሌቪዥን ስቴሽንስ ጋር፣ ከክሊቭላንድ ስቴት ዩኒቨርሲቲዎች ከኬዝወሳይ ዩኒቨርሲቲ አገናኝተን፣ በዛ ምክንያት አንዳንድ ፕሮግራም ጀመርን። በተለይም ከባህር ዳር ዩኒቨርሲቲ ጋራ እና ከፈለገ ሕይወት ሆስፒታል ጋር ግንኙነት ጀመርን። በዚህ አጋጣሚ በ2004ቱ ታውዘንድ ፎር በአሜሪካን አቆጣጠር ሲስተር ሲቲስ የሚባል ክሊቭላንድ ከባህር ዳር ጋር እንድትሆን ህተማዎች ከተሞች እህትማማች ሆኑ። በዛ አጋጣሚ ደግሞ ኢትዮጵያ ለመጀመሪያ ጊዜ በችልድረንስ ኦሎምፒክ እንድትጋበዝ እኔ ራሴ እጄ በዛን ጊዜ በማዘጋጃ ቤትም የነበሩት አርከበ ዕቁባይን አናግሬ ባህርዳርም ከንቲባዎቹን አናግሬ አንድ ሁለት ልጆች መጥተው እንዲካፈሉ ኢትዮጵያ ለመጀመሪያ ጊዜ ከአፍሪካ አንደኛው በመሆን የቺልድረንስ ኦሎምፒክ ተካፋይ እንድትሆን አድርገናል። መቼ ነው ጊዜው? 2004 በአውሮፓ አቆጣጠር ሁለት ሺህ አራት አመት ነው የምናገር ሁሉ በአውሮፓ አቆጣጠር ነው መቀነስ መደመሩ ስለሚያስቸግረኝ እና ከዛ በኋላ ሲስተር ሲቲው ተፈጠረ። ይህንን ሁሉ ስናደርግ እዛም ከተማ ዶክተር ካል ሮብሰን የሚባሉ ኢትዮጵያ ሬስቶራንት ያላቸው የሚሊክ ፋውንዴሽን ፕሬዚዳንትም ፋውንደር ናቸው። እንደ ዶክተር ሮብሰን ያሉ ሰዎች እንደ ሚስተር ስኮት ባከር አይነት፣ እንደ ሚስተር ረብኒክ የመጀመሪያ ፒስኮር ቲቸር የነበረ እንደነሱ እንደነሱ ያሉ ቦርዳችን ነው ሳሉ ከእነሱ ጋር እያለን ዶክተር ሮብሰን ይህንን የካልቸራል ጋርደን ሀሳቡን አመጡ። ከዛ ለፊቱ ላይ አድርገን ወደ ስድስት ዓመት ፈጀብን። በመጨረሻም በክሊቭላንድ ቦታ ተሰጥቶን የመጀመሪያውን የኢትዮጵያ ካልቸራል ጋርደን አስመርቀናል። እዛ ላይ የኢትዮጵያን ታሪኮች የሚያንጸባርቅ የአምስት ሺህ ዓመት ታሪክን በስዕል የሚያሳይ ከአርቲስት ዘሪሁን ይትምጌታ ከኢትዮጵያና እዚህ ደግሞ ድሮ የቁልቢ ገብርኤልን አይኮን የሰሩት ልጃቸው ስፕሊን የሚባል መጥቶ ከእነሱ ጋር ተባብረን ሰርተናል። ሲድን በሚመለከት ከአይሲሲ ውን ጋር እንዳልኩ አንድ ላይ ነው የተጀመረው። በዶክተር አላኩ ላቀው አሳቢነት ተፈጠረ። አንድ ላይ ተሰብስበን ውሃ የተገናኝተን ለምን እንደዚህ አናደርግም በማለት ልጆቹንም ራሳቸውን እንዲያውቁ በትምህርታቸው እንዲጎበዙ አሜሪካ የሚሰጣቸውን እድል እንዲጠቀሙ አዋቂዎችም ደግሞ ለኢትዮጵያ ጥሩ ነገር የሰሩት ለነሱ ጥሩ ምሳሌ ይሆናሉ ብለን የምንለውንም በሕይወት እንዳሉ ብናከብራቸው በማለት ጀመር ነው። ይኸው ሀያ ሰባት ዓመቱን ጨርሷል። አሁን ደግሞ ሀያ ስምንት ዓመት በበርካታ አመሳት በርካታ ግዙፍ ስራዎች ስለሰሩ ስለ ስራዎቹ ዘርዝረን የምንጨርስ አይመስለኝም። እንደማየው የምናወራው ጊዜ ገና በልጅነቱ በሰባዎቹ መጀመሪያ በአውሮፓውያኑ አቆጣጠር በ1960ዎቹ በኢትዮጵያውያን አቆጣጠር ወደ ዩናይት ስቴትስ የመጡት ነገር ግን ባህሉን አረሱም ቋንቋውን አረሱም እዚህ ሀገር ብዙ እንደኖረ ሰው አይደሉም። ይልቁንም አሁንም ቁርኝቶ ከኢትዮጵያ ጋር ነው። ኢትዮጵያውያን ማህበረሰብ ጋር የሚያደርጓቸው አሜሪካውያንም ቢያሳትፉ ከማህበረሰቡ ጋር በጣም የተሳሰረ ነው። እስኪ ስለ ራስዎ ይንገሩን። እንዴት ይሄ ሊሆን ቻለ? የኢትዮጵያ ፍቅር በቀላሉ የሚለቅ አይደለም፣ ሁሉም ሰው ላይ እናየዋለን። ነገር ግን እንዴት ነው የእርሶ ሕይወት እንዲህ እድሜውን በሙሉ የተቆራኘው? ለኢትዮጵያ ትልቅ ፍቅር አለኝ። እዚህ ሀገርም መጣ ኢትዮጵያ ሕዝብ ቁጥር ወደ ሀያ አምስት ሚሊዮን ነበር። ያደግኩት ፍቅርን በማየት እና ጥሩ ነገሮችን በመስራት ስለሆነ እንዳጋጣሚም ባለቤቴም ኢትዮጵያ ኤርላይንስ ወስተስ ሆና እዛ አንድ ዓመት እንዲ እንዳገለገለች በአሜሪካን ፊልድ ሰርቪስ ስኮላርሽፕ ወደዚህ ሀገር መጣች። ከእሷ ጋር ሆነን አንድ ላይ ትዳር መሰረትን፣ ልጆች ያመጣን። የኔ ቤተሰቦች በልጅነታቸው ነው ያረፉት። የእሷ አባት የአርበኛ ሊቀመንበር ስለነበረው ወደዚህ ሀገር መጥተው ለልጆቻችንም ጥሩ ጥሩ አይነት ታሪክ አስተማሯቸው አገር እንዲወዱ እንዲያከብሩ፣ ፍቅር እንዲኖራቸው በልጅነታቸው ስለተነገራቸው የኛ ልጆች እራሳቸው ኢትዮጵያን ከኛ በላይ ይወዳሉ ለማለት ይችላሉ። እንደምታውቀው ነቢያት ደምሴ ያፄ ኃይለ ሥላሴ ሐውልት በአፍሪካ አዳራሽ መሰረት እንዲጸድቅ በጣም ብዙ በራሱ ያደረገ ሰው ነው። ይሄንን በማድረግና ጓደኞቻችንም እዚህ ሀገር ተምረን ጥሩ ስራ ይዘን ስንኖር ያ ያስተማረን ኢትዮጵያ ህዝብ ምን አይነት ለውጥ ላይ ነው ያለው፣ እኛ የራሳችንን ህይወት ቀየርን እና ምን ማድረግ አለብን በማለት የሚሰማን በእኔ ዘመን የመጡ ሰዎች በሙሉ እንደኔው አይነት አስተሳሰብ ነው ያላቸው። ለምሳሌ ዶክተር ፈራው ገብረ ማለም የሚባል ጓደኛዬ ሁልጊዜ ስንነጋገር ለኢትዮጵያ አንድ ነገር ማድረግ የሚፈልግ ስለሆነ በቃ ባህላችንም አስተሳሰባችንም ወደዛው ሆነ። አማርኛው አሁን ብዙ ጠፍቶኛል ማለት ይችላል። ከብዙ ጊዜ በኋላ ግን ቤት ውስጥ ስለምንናገረው ባህሉንም ስለምንጠብቅ የሁለቱንም ማለት ነው ስንመጣ ጁዊሽ ፋሚሊ ውስጥ ነበር። ለእኛ ብለው ክሪስመስን ያከብሩልን ነበረ። ፋሚሊያችን ሊበራሎች ነበሩ፣ በጣም ጥሩ ሰዎች ስለነበሩ የጆሹ ትራዲሽን አለን፣ የኢትዮጵያ ትራዲሽን፣ የአሜሪካ ትራዲሽን አለን እና ከሶሳይቲው ጋር አንድ ላይ ገጥመን ነው። አቶ አክሊሉ፣ መርገጥን ከሀገር ጋር የተቆራኘው ሕይወታችሁ በልጆቻችሁም የተገለጠ ይመስላል። የልጆቻችሁም ማንነት ጠቀስ አድርገዋል። ገፋ አድርገን እንጫወታለን። ቤተሰባዊ ህይወቶን አኗኗር ዘይቤያችሁንም እንዲሁ በመጠኑ በዚህ ሰዓት ለሚከታተሉ አድማጮች እናጋራለን። ከዚያ በፊት ግን በስራዎቹ ትልቅ ስፍራ ከሚሰጠው ከአርባ አመታት በላይ የስራ ህይወት የአገልግሎት ዘመን በኋላም ጡረታ ወጥተውም ዛሬም ስራውን ማቆም ጡረታ መውጣት የፈለጉ አይመስልም። በእርግጥ አፍላ ጎረምሳ ነው የሚመስሉት። ለሚመለከተው ወደ ኢትዮጵያ ተመልሰው ወጣቶችን ህይወት ለመቀየር የሚችል ቅድም ከጠቆሷቸው ወዳጆ ጋር ሆነው አንድ ድርጅት አቋቁመዋል። በእንግሊዝኛው አይስ ፋውንዴሽን ይሰኛል። ህጻናትን፣ ታዳጊ ወጣቶችን በትምህርት ብቃት እንዲኖራቸው የሚረዳ ድርጅት ነው። አሁንም በትጋት ስራ ላይ ነው ያሉት። እስኪያጫውቱን ስለ አይስ ፋውንዴሽን ስለጀመራችሁ ትውጠን። አድማጮች ከአቶ አክሊሉ ደምሴ ጋር የጀመርነው ወግ አልተቋጨም። ሁለተኛው ክፍል ይቀጥላል። ለአሁኑ ግን እንግዳይን አቶ አክሊሉን ለጊዜያቸው አመሰግናለሁ። እዚህ ርስጥልኝ።